የጥር 172015 ዓ ም የጋቢናቤ መሰናደው ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስታወቃችሁ። ከሌሎች ቋንቋዎች ጋር ስናወዳድረው ከቻይንኛ፣ ከፈረንሳይኛ፣ ከሌሎች ከሌሎች ቋንቋ ጋር ስናወዳድረው እንግሊዝኛ በጣም ቀላል ነው። ምክንያቱም ማንኛውም ኢትዮጵያዊ ቤት ውስጥ አስገብተን ቤት ውስጥ ያሉት ነገሮች ንገረኝ ብትለው ጫማ ይነግረሃል፣ ይሄ ይነግረሃል። የሰውነት አካላቶችን መናገር ይችላል። በጣም ብዙ ቃላቶችን ሰብስበዋል ችሉ ግዳጥሞ ማውራት ነው። የዩቲዩብ ድረገጽ አውታርን በመጠቀም እንግሊዝኛ በማስተማር ላይ የሚገኘውና ከ300 ሺህ በላይ ተከታዮች ያሉትን ወጣት አንተነህ ተሰማን በምሽቱ እንግዳችን አድርገነዋል። ይህና ሌሎች ዘገባዎች ነው የሚዘነው ወደ እናንተ የመጣ ነው። ሰላም ጤና ስጥልኝ፣ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ደንገረመው። መሰናዳውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ተከታዩን 30 ደቂቃ አብረናቸው የምንቆይ ይሆናል። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። ሽቱ ቀዳሚ ወዳደረግነው ነው የምንሻገረው። መሰናዷችን ማህበራዊ መገናኛ ሚዲያዎችን ለእውቀት ሽግግር አገልግሎት እየተጠቀመ ከሚገኝ ወጣት ጋር ያደረግነው ቆይታ ነው። አንተነህ ተሰማ ይባላል። በዩቲዩብ አውታር ላይ ከ350 በላይ ተከታዮች ያሉት ማራኪ እንግሊሽ ውዝአቢ የተሰኘ አገልግሎትም መስራች ነው። ከሀብታሙ ስዩም ጋር ቆይታ አድርገዋል። ቆይታቸው ይቀጥላል። ሙሉ ስሜ አንተነህ ተሰማ ይባላል። ግን ያው ጓደኞችም አቢ ስለሚሉኝ አቢ የሚለው ስም ተጣብቆ ቀርቷል እና አሁንም ተወልጄ ያደግኩትኝ አዲስ አበባ ነው፣ ያደግኩትኝ ወደ ጨርቆስ አካባቢ ነው። ብዙኛ ቋንቋ በጣም ከልጅነቴ ጀምሮ የምወደው ነገር ነበር። አንተነህ፣ በአሁኑ ሰዓት በሺዎች የሚቆጠሩ ሰዎች የሚከታተሉትን የዩቲዩብ ላይ የእንግሊዝኛ ማስተማሪያ አውታር ማራኪ ይባላል። እሱን ለመጀመር ለመክፈት ያነሳሳህ ነገር ምንድን ነው? እንዴት ለመጀመር ፈለግ? መጀመሪያ አስተማሪ ነበርኩኝና ኮቪድ በተጀመረበት ጊዜ ምንም ማየት የመገናኛ እድሮ አልነበረኝም። ከተማሪዎች ጋር ሁለት ወር ሶስት ወር ቁጭ ብዬ ለምጠበቅ ሞከርኩ። ምንም የተለየ ነገር የለም። ከዛ በኋላ የተማሩትን ነገር የረሱት እንደነበረ እና በጣም እንደሚያስፈልጋቸው ሲነግሩኝ ቆይ ልነሱ የሚሆን ነገር ብዬ ለሀያ ሰላሳ ተማሪ የሚሆኑ ነው ቪዲዮዎች ሰራሁኝ እና ዩቲዩብ ላይ ያስቀመጥኩላቸው ከጠበቅኩት በላይ በጣም ሰዎች ወደዱት፣ ስልኬም መጮሁን አላቆመም። ከዛ በኋላ በጣም ተበታትኜ ሙሉ ጊዜ ሰጥቼ የምሰራው ስራ ሆነ ማለት ነው። ይሄ በዩቲዩብ ላይ የምትሰጠው የእንግሊዝኛ ማስተማሪያ አገልግሎት ምን አይነት ደረጃ ላይ ያሉ ተማሪዎችን የሚመለከት ነው? በምን ሁኔታ ነው እየሰጠ የምትገኘው? በማንኛውም ደረጃ ያሉ ሰዎች ከዚህ ተነስተው በጣም ጎብዝ ለሆኑ ሰዎች የሚሆኑ አይነት ኮንቴንቶች እንሰራለን። እና ልዩ የሚያደርገው ምንድን ነው? ድርቅ ለ ነገር ሳይሆን ወዲያው ተምረው ወዲያው እንዴት መጠቀም እንደሚችሉ የሚያሳዩ ነገሮች እናስገባለን። ከዛም በተረፈ የእውነት ተናጋሪዎች፣ የቋንቋ ተናጋሪዎች የምናስተምረው ነገር ሲጠቀሙበት ከፊልሞች ላይ እና ከሙዚቃዎች ላይ ቆራርጠን በማውጣት እንዴት መጠቀም እንደሚችሉ እናሳያቸዋለን፣ እና ከዜሮ ጀምሮ በጣም ላይ ያሉ ሰዎችን እናስተምራለን ማለት ነው። ብዙ ከስተመሮቻችን አሁን በአሁኑ ሰዓት አሜሪካን ያሉት እዛም ሲኖሩ ያው አክሰንት ምናምን፣ ኤክስፕሬሽኖች ያለማወቅ ካልቹራል ዲፍሬንስ ምናምን አሉ እና እሱን ጋፕን ለማጥበብ በተቻላቸው መጠን ልክ እንደ ኔቲቮቹ እንዲያወሩ አድርገን እናስተምራለን። በተቃራኒው ደግሞ ገጠርም ሰዎች ያሉ ምንም ስለ ቋንቋው ፍንጫ የላቸው ሰዎችም ለማስተማር አድርገን አመቻችተን የምናወጣው ማለት ነው። ቀደም ብለህ ነግረኸኛል፣ የፊት ለፊት ትምህርት ትሰጥ ነበረ በመማሪያ ክፍሎች ውስጥ ለተማሪዎችህ ማለት ነው። አሁን ደግሞ በማህበራዊ መገናኛ በዋናነት በዩቲዩብ በኩል ነው ትምህርቱን የምትሰጠው። ሁለቱ ላይ ያለው ልዩነት ምን ይመስላል? ምን ይፈትናል? ምን አዲስ ነገር አለው? በዋነኝነት ያላቸው ልዩነት ምንድን ነው? ክላስ ውስጥ ሆነው ሲማሩ ያው እንዲያወሩ ይገደዳሉ። እነሱ ምላሽ ካልሰጡ ምንሄድ ነገር የለም። ዩቱብ ላይ ሲያዩ ያው ወደኋላ አክቲቭ ሆነው በደንብ በትክክል ራሳቸው መናገሩ ላይ ፎከስ አያደርጉም። ች እንድቸርጋት ምናምን እያለ ኮረክሽን የሚሰጣቸው ሰው አይኖርም። ግን ዋና ሀሳቡን ይረዱታል። ያን ነገር ከተማሩ በኋላ ወስዶ የራሳቸው ማድረግ የነሱ የነሱ ድርሻ ነው የሚሆነው እዚህ ጋር ግን ሲሆን እስኪበለው እንደዚህ አድርገው እንደዚያ አድርገው እያለን ያሰፋለን መስጣት እንሞክራለን ማለት ነው። ይሄ ክላስ ውስጥ እንዳሉ እንዲሰማቸው ለማድረግ ብለን። ሌላ ልዩ የሚያደርገው ነገረኛ እኛ ምንድን ነው ተማሪ ቁጭ አርገን ነው የምናስተምር። አንድ ተማሪ ቁጭ አርገን እነሱን በመወከል እንደዚህ አይደለም እንደዚህ ነው ምትለው እያለን። ለእያንዳንዱ ሌቭል ብዙ አይነት ተማሪዎች ስላሉ በጣም ለጀማሪዎች ከሆን ጀማሪ ሰው አስቀምጠን እሱን ስናስተምረውና ሲገባው ሲችል ያሳየን ነው ትል ምንለው፣ ያው ፉክክርም ስሜት እንዲፈጥርባቸው ማለት ነው። ዋናው ልዩነቱ ይሄ ነው። ኢትዮጵያውያን የእንግሊዝኛ ቋንቋን ማወቅ እጅግ ጠቀሜታ እንዳለው ያምናሉ አብዛኞቹ ነገ ግን ደግሞ በፍጥነት የሚችሉት ጉዳይ አይደለም፣ በአንዴ የሚያዳብሩት ክህሎት አይደለም የሚል አስተሳሰብም አለ። ይሄ ምን ያክል እውነት ነው? ያላቸውን የቋንቋ ብቃት ለማሳደግስ ምንድን ነው ማድረግ ያለባቸው? ከሌሎች ቋንቋዎች ጋር ስናወዳድረው ከቻይንኛ፣ ከፈረንሳይኛ፣ ከሌሎች ከሌሎች ቋንቋ ጋር ስናወዳድረው እንግሊዝኛ በጣም ቀላል ነው። ምክንያቱም ማንኛውም ኢትዮጵያዊ ቤት ውስጥ አስገብተህ ቤት ውስጥ ያሉትን ነገሮች ንገረኝ ብትለው ጫማ ይነግረሃል፣ ይሄ ይነግረሃል፣ የሰውነት አካላቶችን መናገር ይችላል። በጣም ብዙ ቃላቶችን ሰብስበዋል። ችግሩ ገጣጥሞ ማውራት ነው። እሱን ደግሞ ለማውራት እንዳንደፍር የሚያደርገን ቋንቋ ላይ ያለን አስተሳሰብ ነው። ያው በፊልምም በምንም አእምሯችን ላይ ሲጻፍ የነበረው ነገር ያው ነጮች የተሻሉ እንደሆኑ እኛ ምንም እንደማናቅ እንደው እንደው ራሱ ወይ ፈረንጅ ስራ እየተባለ እነሱን ያደነቀን እኛ ወደኋላ እያስቀራን ነው። እና ልክ አንድ ሰው እንግሊዝኛ ሊናገር አፉን ሲከፍት ጃጅ ይደረጋሉ፣ ይሳቅብኛል፣ ምን ይደረግብኛል የሚሉ ነገሮች አመለካከት ስላለ እሱ ነው ወደኋላ ያስቀረን። ኢቨን እንደ መፈታተሽ ነው። አንድ ሰው እንግሊዝኛ ሲያዋራክ መጀመሪያ አይምሮ ውስጥ የሚመጣው ከመግባባቱ ይቀር፣ ይህ ሰውዬ ከኔ የተሻለ እንግሊዝኛ ነው የሚያወራው ወይስ እንዴት ነው ብለን ካረጋገጥን በኋላ ነው። ከኛ የሚሻል ከሆነ ጭራሽ ይጠፋብናል ብላል፣ እኛም እንሻል ከመሰለን ደፈረ ብለን እናወራለን። ሳይኮሎጂካ የተጻፈብን ነገር በጣም ብዙ ነገር ስላለ እሱን መደር መስ ነው አሁን የከበደው ሰው ያለው እንጂ ቋንቋ ካብሬት አደለም። የሚያውቃቸውን ቃቶች ዝም ብሎ ቢያወራቸው መግባባት ይችላል። እሱ ለመቅረፍ ነው እየሞከርን ያለ ነው። እንደ ማንኛውም ክህሎት፣ እንደ መኪና እንደ መንዳት፣ እንደ ምናምን ዝም ብሎ በማየት ብቻ ሳይሆን የተማሪዎችን ነገር ውስጥ አጽንቶ በመተግበር ነው ይሄ ነገር ሊቻለ የሚቻለው ግን በአማካኝ አንድ ሰው ጊዜኛ በደንብ ለመግባባት በደንብ በትክክል ስድስት ወር በየቀኑ የሚሰራ ከሆነ ትልቅ ለውጥ መምጣት ይችላል። ይሄ ገዳቢነቱንም በጣም ይቆማል ማለት ነው። ግን ቋንቋው እንደ ሌሎች ቋንቋ ደግሞ የማያደርገው ነገር ምን አለ? አሁን አማርኛ ላይ ብዙዎቹን ቃቶች በቃ ችለነዋል። ቋንቋውን በየቀኑ ብዙ አዳዲስ ብንማራቸው ቃቶች የሉም። እንግሊዝኛ ላይ ግን ሲመጣ ጋልጾች ቃላቶች፣ ምናምኖች የበዙ በጣም ስለሚመጡ በየቀኑ እራሳችን አብዴት ማድረግ ይኖርብናል። ምንም አይነት ደረጃ ላይ ብንሆን መማራችን መቀጠል ያለብን። ሌላ ደግሞ ችግሩ ምንድነው ስፔሊንግ ነው። ሀያ ስድስት ፊደል ኖሯቸው አማርኛ ላይ አይሆንም። የሆነ ነገር ብንሰማ እሷ ነው ድምፅ መጻፍ እንችላለን። እንግሊዝኛ ላይ ግን ኢቭን ነጮች ራሳቸው እንዴት ነው የምጽፈው፣ እንትን እንዴት ነው የሚጻፈው እያሉ ነው የሚያወሩት ሪስፖንስ ነው። ትርጉም ማይሰጡ በጣም ብዙ ነገሮች ስላሉ በስምምነት ብቻ የምንቀበላቸው ነገሮች በጣም ብዙ ነገር ስላሉ አንድ ቃል ሆኖ ይሄኛው የሚነበበው እንደዚህ ነው ይባላል። ለምሳሌ ቲር የሚለውን ቃል ብናየው ቲር እንባ ነው አይደል? እንደ እንባ ሲሆን ቴር ብለን አነበዋለን። እንደ መቅረድ የሚል ደግሞ ሲመጣበት ቴር ብለን አነበዋለን። አንድ ቃል ሆኖ ግን እንደዚህ ሲሆን ትርጉሙ እንደዚህ ሲሆን፣ እንደዚህ አንብበው፣ እንደዚህ ሲሆን፣ እንደዚህ አንብበው እንጂ የጸና የሆነ አንድ አይነት ነባብ የለው ማለት ነው። ሰው እንደ ፎርሙላ ሸምንድን ማንዛቸው በጣም ብዙ ኤክሰፕሽኖች ስላሉ መግባባት ከቻለን በኋላ ስድስት ወራን ይዘን ትንሽ ኮፈርት ከተሰማን በኋላ ሌሎቹ ነገሮች ደግሞ በየቀኑ አፕዴት ማድረግ ይኖርብናል ማለት ነው። እንግዲህ አንተነህ በአሁኑ ሰዓት ይሄ ማራኪ እንግሊሽ የተሰኘው አውታር ከሶስት መቶ ሺህ በላይ ተከታዮች እንዳሉት አይቻለሁ። እጅግ ጥሩ የሚባል አቀባበል ያለው መሆኑን የሚያመላክት ነው። የመጪ ዘመን እቅዳችሁ ምንድን ነው? ለመጪ አመታት ልታቀርቡት የምትፈልጉት ጉዳይ ምንድን ነው? ጥሩ እሺ። እስካሁን ድረስ ያው በአማርኛ በእንግሊዘኛ እያደረግ ነበረ ስናስተምር የነበረው እሱ እንዳለ ሆነው ለእሱን ለማስቀጠል ሌላ ከጎን ለጎን የከፈትነው ቻናል አለ፣ እንግሊሽ ከዜሮ ተብሎ እንደ አዲስ ለማስጀመር ማለት ነው። በዚህኛው በኩል ግን ከሌሎች ኢንተርናሽናል የሆኑ በዚህ ፊልድ ላይ በጣም ቁንጮ ላይ የደረሱ የሚባሉ ሰዎች ጋር በመተባበር ለመስራት ያሰብናቸው ናቸው ነገሮች አሉ። እነ ኢንግቬድ ምናምን የሚባሉ ትልልቅ ቻናሎች አሉ ወደ ሰባት ስምንት ዘጠኝ ሚሊዮን ተከታይ ያላቸው ማለት ነው። ከነሱ ጋር በመሆን ከአገር ውስጥ ብቻ ሳይሆን ማንኛውም ጊዜ ጋር የሚጠቀምበት ላይንስ ትምህርቶች ለመቅረጽ የተዘጋጀን ያለ ነው። ከዛ በተረፈ በአካል መማር የሚፈልጉ ሰዎች አራት ብራንቾች አሉን ኢትዮጵያ ውስጥ አንደኛው አዳማ ውስጥ ነው። ሶስቱ ደግሞ ሜክሲኮ፣ መገናኛ እና አየር ጤና ላይ ናቸው ያሉት። እና ማስፋት አቅቶን አይደለም፣ በጣም ብዙ ዲማንድ አለ። ግን ኳሊቲ ላይ በጣም ፎከስ ማድረግ ስለፈለግን ቀስ ብለን ኤክስፓንድ ለማድረግ ያስፈለግ ነው። እጅግ በጣም አመሰግናለሁ አንተነህ ማራኪ ኢንግሊሽ ስለተሰኘው የእንግሊዝኛ ቋንቋን ለኢትዮጵያውያን የሚያስተምረውን የዩቲዩብ አገልግሎት አስመልክተህ ለሰጠህን ማብራሪያ፣ ላቀበልከን መረጃ ሁሉ በአድማጮች ስም በእጅጉ አመሰግናለሁ። እንግዲህ ትልቅ ቦታ እንድደርሱ ምመኝልሃለሁ። እኛም እናመሰግናለን። ጋቢና ፌ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ኢየሩሳሌም የሕጻናት ማህበረሰብ ልማት የተባለ ግብረ ሰናይ ድርጅት በአስቸጋሪ የኑሮ ሁኔታ ላይ ነበሩ ያላቸውን 91 የሚሆኑ ወጣት ሴቶችን በከሰሞኑ ገንዘብ በመስጠት በተለያየ ሙያ ማሰማራቱን አስታውቋል። ድርጅቱ በቅርቡ ባዘጋጀ ማበረታቻ ሽልማትም እያንዳንዳቸው ሃያ ሺ ብር ተቀብለው በመረጡት የሙያ መስክ የተሰማሩት ወጣት ሴቶች አንድ አመት በኋላ በጥሩ የህይወት መስመር ላይ መሆናቸውን በሰጡት ምስክርነት አስተያየት መልሰው አስተያየት ሰጥተዋል። አስቴር ምስጋናው በዚህ ዙሪያ የተሰናዳ ዘገባ አላት። መቅደስ እንደምትባል የገለጸችልን ወጣት በሴተኛ አዳሪነት ስራ ተሰማርታ እንደነበር እና አስቸጋሪ የህይወት መስመር እንዳሳለፈች ትናገራለች። ምክንያቱም بس <applause> عزيزه ኢየሩሳሌም ህጻናትና ማህበረሰብ ልማት የተባለ ድርጅት ሴተኛ ዳሪዎችን ጨምሮ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ሴቶችን መልምሎ ስልጠና ሲሰጥ የእድሉ ተጠቃሚ እንደሆነች ትናገራለች። ድርጅቱ በሰጣት የሀያ ሺ ብር መነሻ ገንዘብ ፀጉር ቤት እንደከፈተችና ውጤታማ እንደሆነችም ታብራራለች። vastamuro la zusto persela el desidershallo a me ልክ እንደ መቅደስ በአማራ ክልል በተለያዩ አካባቢዎች የሚገኙ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ዘጠና አንድ ሴቶችን ኢየሩሳሌም ህጻናትና ማህበረሰብ ልማት ድርጅት ውስጥ ከሶስት እስከ አራት ወር ስልጠና ካገኙ በኋላ በሚፈልጉት ሙያ እንዲሰማሩ የሀያ የሀያ ሺህ ብር መነሻ ካፒታል እንደተሰጣቸው ይናገራሉ። ከመሸንቴ የመጣችው ለምለማ አሰፋ ከሴተኛ አዳሪነት ህይወት ወጥታ ጸጉር ቤት ከፍታ ከሱ አልፎ ለወንድሟም የስራ እድል እንደከፈተች እንደምትችለት ትናገራለች። ወደ ሶስት ወር ስልጠና አለው። ያው በምትፈልጊ የሙያ ዘርፍ ትሰለጥኛለች። ልብስ ቤት ልብስ ቤት፣ ፀጉር ቤትም ፀጉር ቤት። በቃ ይፈለግሹ የምትፈልጊው፣ ይህንን አድርጋለሁ። ከጤናሽን ከምንሽን አቅም የሚያስሄድሽም ይሰጡሻል። የስራ ዘርፍ አለው፣ ምርጥሽ ትገቢያለሽ። ስልጠና ሶስት ወር ይሰጣል። ከዛ በኋላ ምግብ፣ አልባሳት በቃ አውጦ እንደፍተን ነው። ምግብን በቃ ማናደርገው አሁን። ከዛ ህይወት ስቀየር በቃ ረፍትን ሰላም ጭራሽ ዘመድ ሄደሽ መጠየቅም በጊዜ መግባት ነው። በጣም ደስ የሚል አን አንቺ ምን መማሙ ያመረጥሽ? አሁን እኔ የመረጥኩት ጸጉር ቤት፣ የሴቶች ጸጉር ቤት እና በጣም ሰራለሁ። ጥሩ ነው። እየሰራውን እግዚአብሔር ስከፍተሻለሁ፣ ከፍቻለሁ። ወንድሜ ገጠር ነበር። ከሱ ለሱ ሁሉ አምጥቼ ወንዶች ጸጉር ቤት ስትራላይዘር እና ከሰዎች ላይ ማሽን ገዝቼ እሱ ራሱ ትምህርቱን ጨርሶ እዛ ነበረ አምጥቼ ለእሱም ጸጉር ቤት ከፍቻለታለሁ። እነሱ የሰጡን የሀያ ሺህ ብር እቃ ገዝተው ነው ኖርማሊ ግን ከዛ ከቃው ሌላ አንድ ካስክ ጨምር ያለው ካስክ ዛሬ ስንት ብር ነው? በጣም ውድ ነው። ሲቀጥል ከዛ በኋላ ደግሞ ለወንድሜ ደግሞ የስራ እድል ፈጥሮ ይልፋል። የተሰጣቸውን ገንዘብ በአግባቡ ተጠቅመው በአንድ አመት ውስጥ የራሳቸውን ህይወት የቀየሩ አለፍ ሲልም ለሌሎች የተረፉ ሴቶች ህይወት የገመገመው ኢየሩሳሌም የማበረታቻ ሽልማት በቅርቡ አካሂዶ ነበር። በእለቱ የስምንት የስምንት ሺህ ብር ድጋፍም የተሰጣቸው አሉ በሽልማቱ ጥቃቱ ስነ ስርዓት ላይ ንግግር ያደረጉት ኢየሩሳሌም ህጻናትና ማህበረሰብ አቀፍ ልማት ድርጅት ስራ አስኪያጅ አቶ ቡልጌታ ገብሩ የሚከተለውን መልእክት አስተላልፈዋል። ይህ የመጀመሪያ የምንሰራው እነዚህ ልጆች የስነ ልቦና ትምህርት ነው ምንሰጠው ማስተካከል አስተሳሰባቸውን የመቀየር እና በሁለት እግራቸው እንዲቆሙ በራሳቸው እንዲተማመኑ ማንነታቸውን እንዲያገኙ ነው የምንሰራው። ከዛ በኋላ ግን የሙያ ክህሎት በመረጡት ነው የምንሰጠው። ስለዚህ በዛ መሰረት እንግዲህ ህይወት ሰርተን የምናገኛት ነች። ተሰርታ አትጠብቀን ህይወት ተሰርታ አይደለም። እያንዳንዱ ሰው ህይወቱን መስራት ያለበት ራሱ ነው። እዚህ ጋር ደርሳለሁ፣ እንዲህ አደርጋለሁ፣ እንዲሆናለሁ ቤተሰብ መሰርታለሁ፣ አለሁ፣ ስራ አገኛለሁ፣ እማራለሁ ብሎ ራሱ ነው ህይወትን እያንዳንዱ ሰው የሚሰራት ማለት ነው። ከዛ ውጭ ከሌላ የምናገኘው ነገር ብዙ አይጠቅመንም። በራሳችን የምናመርተው በራሳችን ላይ ስንቆም፣ በራሳችን ስንተማመን፣ በእውቀታችን በችሎታችን ስርተን ስናገኝ ነው ጥሩ የሚሆነው። ለምሳሌ መረዳት የሚችል ሰው እስከተወሰነ ጊዜ ነው የሚረዳው፣ ያ አይቀጥልም። ስለዚህ በአብዛኛውን ነገር በራሴ የመተማመን በራስ የመቆም እና ራስን የማዳመጥ ችሎታን የማወቅ በዛ ችሎታ ተጠቅሞ ኑሮን ለማሸነፍ መጣ። እነዚህ አብዛኛዎቹ ከሴተኛ አዳሪነት ህይወት የወጡ ዘጠና አንድ ወጣት ሴቶች ካሳለፉት የህይወት ተነስተው አሁን ያገኙትን ጥቅም ሲናገሩ እንባ ይተናነቃቸው ነበር። ቢዝነስ ስራ ቤ

እንደዚህ ባደል ብይታ ማከራቸዋለኝ እንደዚህ ቶኝ እንደዚህ ና በክምና በቃ እንደ እንደ ወንድም ሁኖ ይመክሩና አልም የባህር ዳር ከተማ አስተዳደር ሴቶችና ህጻናት ጉዳይ መምሪያ ኃላፊ ወይዘሮ የሻለን ፋንታውን ሌሎች ግብረሰናይ ድርጅቶች በሴቶች ላይ እንዲሰሩ ጥሪ አቅርበዋል። ለሰባተኛ ጊዜ እያስመረቀ ነው።

ነገ የብዙ ድርጅት የብዙ መስሪያ ቤት ወይም ባለሙያ ባለቤት ልትሆኑ በዝግጅት ላይ ላይ ነርጋችሁ እና እንኳን ደስ አላችሁ። ከተቋቋመ ከ ሰላሳ አምስት ዓመት በላይ እድሜ ያስቆጠረው የኢየሩሳሌም ህጻናት ማህበረሰብና ልማት ድርጅት በኢትዮጵያ በአማራ፣ በኦሮሚያ፣ በደቡብ፣ በሐረሪ ክልሎች እንዲሁም በአዲስ አበባ በጤና፣ በትምህርት፣ በሴቶች ላይ ሰራና በቀጥታም ሆነ በተዘዋዋሪ ከ ሶስት ሚሊዮን በላይ የህብረተሰብ ክፍሎችን በተለያዩ መስክ ተጠቃሚ ማድረጉን የድርጅቱ ስራ አስኪያጅ አቶ ሙልጌታ ገብሩ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር። አውሮፕላን አምራቹ ቦይንግ ኩባንያ ክስ እንዲመሰረትበት የዩናይትድ ስቴትስ ፌዴራል ፍርድ ቤት ባሳለፈው ውሳኔ መሰረት በሁለቱ የቦይንግ ሰባት ሰላሳ ሰባት ማክስ አውሮፕላኖች ላይ በደረሰው አደጋ ህይወታቸውን ያጡ ዘመዶች ቀጣይ ፍርድ ቤት ቀርበው ቃላቸውን እንደሚሰጡ ከፍርድ ቤት ያገኘውን መረጃ ጠቅሶ ሮይተርስ ዘግቧል። ስመኝሽ የቆየ ይህንን ዘገባ እንደሚከተለው አጠናቅረዋለች። በቦይንግ 737 ሁለት አውሮፕላኖች ላይ የደረሰውን አደጋ ተከትሎ እንደ አውሮፓውያን አቆጣጠር በ2021 ዓ ም የተደረሰውን ስምምነት የተጎጂ ቤተሰቦች መቃወማቸውን ተከትሎ የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛ ሪድ ኦኮነር ቦይንግ ኩባንያ ፍርድ ቤት ቀርቦ በወንጀል እንዲጠየቅ ውሳኔ ያሳለፉት ባለፈው ሳምንት ነበር። ቦይንግ በ737 ማክስ አውሮፕላኖቹ ላይ ከተገኘ የአሰራር ጉድለት ጋር በተያያዘ በቀረበበት የማጭበርበር ሴራ ክስ ዙሪያ እንደ አውሮፕያን አቆጣጠር በጥር 2021 ዓ.ም የፍትህ ሚኒስቴር እንዲዘገይ ያደረገው የ2.5 ቢሊዮን ዶላር የክስ ስምምነት ተፈራርሟል። በስምምነቱ መሰረትም ቦይንግ በወንጀል ያለመከ ከተከሰ እስከለላ ማግኘት ችሎ ነበር። በዚህ ዙሪያ ሀሳቡን እንዲሰጥ ሰኞ ለት የተጠየቀው ቦይንግ አስተያየት ከመስጠት ተቆጥቧል። የተጎጂ ቤተሰቦች የፍትህ መስሪያ ቤቱ ዋሽቷል በሚስጥር ባካሄደው ሂደትም መብታችንን ጥሷል ሲሉ በመከራከር ዳኛ ኦኮነር የቦይንግን በወንጀል ያለ መከሰስ መብት እንዲያነሱ ጠይቀዋል። ዳኛ ኦኮነር በጥቅምት ወር ባሳለፉት ውሳኔ በሁለቱ በተከሰከሱት የቦይንግ 737 ማክስ አውሮፕላኖች ህይወታቸውን ያጡ ሰዎች በህግ ፊት የወንጀል ሰለባዎች ተደርገው ይወሰዳሉ ብለዋል። የቤተሰብ አባላትም ቦይንግ በወንጀለኛ መቅጫ ህጉ መሰረት ክስ እንዲቀርብበት አሳስበዋል። እንደ አውሮፓውያን አቆጣጠር በ2018ና በ2019 በኢንዶኔዥያና በኢትዮጵያ የደረሱት የመከስከስ አደጋዎች ቦይንግ ከ20 ቢሊዮን ዶላር በላይ እንዲያወጣ ያደረጉት ሲሆን ከፍተኛ ሽያጭ የነበረው አውሮፕላን ለ20 ወራት ከበረራ እንዲታገድ ሆኗል። የዩናይትድ ስቴትስ ምክር ቤትም የአውሮፕላን ጥራት ማረጋገጫን የሚያሻሽል ህግ እንዲያጸድቅ አድርገዋል። በክስ ሂደቱ ላይ ቃላቸውን ይሰጣሉ ተብለው ከሚጠበቁት መካከል በአደጋው ሶስት ልጆቹን ሚስቱንና አማቱን ያጣው ፖል ኞሮጌ እና ሴት ልጃቸውን ሳሚያ ሮዝ ቱሞን ያጡት ናዲያ ሚለር እና ሚካኤል ስቱሞ እንደሚገኙበት የፍርድ ቤት መዝገቡ ያሳያል። በአውሮፕላን አደጋዎቹ ሕይወታቸው ካለፈው 346 ሰዎች መካከል የጥቂቶቹን ዘመዶች የወከሉት ጠበቃ ፖል ካሴል እንደሚሉት ቤተሰቦቹ በችሎቱ ላይ ለሚወዷቸው ሰዎች ሞት ተጠያቂ ስለሆነው ኩባንያ ለመናገር በጉጉት እየተጠባበቁ ነው። ቦይንግም ሆነ የፍትህ ሚኒስትር ለተጎጂ ቤተሰቦች ካሳ የሚውል የ500 ሚሊዮን ዶላር ፈንድ፣ 243 ሚሊዮን ዶላር የቅጣት ክፍያንና ለአየር መንገዶች የሚከፈል የ1.7 ቢሊዮን ዶላር ካሳ የሚያጠቃልለውን የክስ ስምምነት ጥሶ ክሱ እንደገና መከፈቱን ይቃወማሉ። ቦይንግ በህዳር ወር ስምምነቱን እንደገና ለመክፈት የሚደረግን ማንኛውም ጥረት እንደሚቃወም ተናግሮ፣ ይህ ከዚህ በፊት ታይቶ የማይታወቅ የማይሰራና ፍትሐዊ ያልሆነ ነው ሲል ገልጿል። ስምምነቱን ለሁለት ዓመት ያክል ሲያከብር መቆየቱንም አመልክቷል። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። የአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁን የጋቢና ቪ የአዲሱ ትውልድ ድምፅን ነው። መሰናዷችን ከሰኞ እስከ ዓርብ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በኢትዮጵያን ሰዓት አቆጣጠር በሬዲዮ ቴሌቪዥን ይቀርባል። እንዲሁም ደግሞ ቅዳሜና እሁድም ደግሞ በሬዲዮ ቀጥታ ስርጭት ይቀርባል። ዝግጅቶቻችንን ኢትዮ ሳት ላይ በሳተላይት ልታገኟቸው ትችላላችሁ። እንዲሁም ደግሞ የቪኦኤ የአምሃሪክ የፌስቡክ ገጽና ድረ ገጾችም ላይ ልታገኟቸው ትችላላችሁ። የመጨረሻውን ዘገባችንን ላስተዋወቃችሁ የተጣሉ ወረቀቶችን በመሰብሰብ ይተዳደር የነበረው መሐመድ ሳቢር ዛሬ ላይ በፓኪስታን ላሆር ከተማ የድሆች ሰፈሮች ውስጥ የሚኖሩ ሕጻናትን የሚያገለግል ትምህርት ቤት መስርቷል። የቪኦኤው ሳማን ካህን የላከውን ዘገባ ሀብታሙ ስዩም እንደሚከተለው ያቀርብልናል። መሐመድ ሳቢር ከተማሪዎቹ ጋር እያወራ ነው። ማንበብ የሚችል ማሰብ ይችላል፤ የሚያስብ ደግሞ ቀድሞ ይሻገራል የሚል ምክርም እየሰጣቸው ነው። ሳቢር በአንድ ወቅት በፓኪስታን ላሆር የድሃ ሰፈሮች ውስጥ የሚኖር ብላቴና ነበረ። ያኔ ነበር ወደ ትምህርት የሚወስደውን ጎዳና የመረጠው። ህይወቴ ከተወለድኩበት ደሳሳ ቤት ይጀምራል። ወላጆቼ ቆሻሻ የሚለቅሙ የጉልበት ሠራተኞች ነበሩ። ቁራን ለመማር ወደ ሃይማኖታዊ ትምህርት ቤት በመላኬ እድለኛ ነኝ። ከዚያ ጀምሮ ማንበብ ተማርኩ። ቆሻሻ በምለቅምበት ሀፍታ ሁሉ ጋዜጦችን አስቀር ነበር ያለው ሳቢር ገንዘብ ለማግኘት ወደ ቆሻሻ መጣያ ስፍራ ፊቱን አዞሮ ነበረ፣ የሚሸጡ መዳብ፣ ወረቀትና ፕላስቲክን የመሳሰሉ ቁሳቁሶችን ለማግኘት። ከዚህ በተጨማሪ የመመገቢያ ሳህኖችን አጥበዋል። ከትራፊክ መብራቶች ስር የሚቆሙ መኪኖችን መስታወት ወልውሏል። በዚህ ሁኔታ የከፍተኛ ሁለተኛ ደረጃ ትምህርቱን ያጠናቀቀው ሳቢር የኋላ የኋላ ቻርተርድ ማኔጅመንት አካውንታንት ኦፍ ፓኪስታን ከተሰኘ ተቋም ዲፕሎማውን ተቀብሏል። ሳቤር ግን ትልቁ ስኬቴ ነው ብሎ የሚገልጸው ስላማባድ ሲል የጠራውን በላሁር የድሃ ሰፈሮች ለሚኖሩ ሕፃናት የትምህርት ዕድል የሰጠውን ትምህርት ቤት መመስረቱን ነው። በ2007 ዓ ም ነበረ የተጀመረው። ገና 20 ዓመቴ ነበረ። ከማኅበረሰብ የተለየች ያደግኩኝ ሌሎች የሌላቸውን እኔ ግን ልፈጽማቸው የሚችላቸው ነገሮች እንዳሉ ይሰማኝ ነበረ። ለእኔ ትምህርት እኩልነትን ለማምጣት በእጅጉ የተሻለው መንገድ ነው። መጀመሪያ የእህትና ወንድም ልጆችን ልጆቻቸውንና የተቀረውን ማህበረሰብ በማስተማር ጀመርኩን፣ ያለው ሳቢር ለጊዜያዊ መጠለያነት በተቀለሰ ድንኳን ውስጥ የተጀመረው ትምህርት ቤት አሁን ወደ አራት አድጓል። ከማኅበረሰቡ በተደረገለት ድጋፍ ጭምር ስላማባድ በአሁኑ ሰዓት 650 ተማሪዎችን እያስተማረ ይገኛል። ሮሽኒና አይሻ ዋሪያ ከተማሪዎች መካከል ናቸው። ከዚህ በፊት ትምህርት ቤት ሄጄ አላውቅም። አሁን አዲስ ትምህርት ቤት አለን። መማር እወዳለሁ። ዶክተር መሆን እፈልጋለሁ። ሰዎች በጥሩ ቤቶች ውስጥ ሲኖሩ አያለው፣ እኛም በጥሩ ሁኔታ መኖር እንፈልጋለን። ተምሬ ትልቅ ደረጃ መድረስሻለሁ። ሳቢር በድሃ ሰፈሮች ውስጥ ሲኖር ከተለመደው ወጣ እንዳለ ሰው ይታይ እንደነበር ያስታውሳል። ለትምህርት ያለው ፍቅር ተግዳሮቶችን እንዲወጣ እንዳስቻለው ይናገራል። በቆሻሻ ቁልል ላይ ተቀምጦ የሚያነብ እህትና ወንድሞቹ ልጆችና ሌሎችም ልጆች የሚያሾፉበትን ልጅ አስቡት። ያበድኩ ወይንም ጊዜም በንባብ ያጠፈው ይመስላቸው ነበረ። ለእኔ ግን እንደ አስማት ነውን ያለው ሳቢር፣ የሚያምንበት አስማት አስደናቂ ነገር ወጣቱ ትውልድ ከድሃ የላሆር መንደሮች የተሻገረ ሕይወት እንዳለው ማስተማርን ነው። ጤና የአዲሱ ትውልድና ትውልድ ድምፅ ነው። በመከታተል ላይ የምትገኙት አሁን ደግሞ ሙዚቃ እንጋብዛችሁ። I'm no longer waiting. I made up my mind. I'll go everywhere you go. I signed up. የተከበራችሁ አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እናመሰግናለን። የዛሬ የእሮብ ምሽት ጥር 17 2015 ዓ.ም የጋቢና ቤ መሰናዶ እዚህ ላይ ተጠናቋል። የደንገረመው መርሃ ግብሩን በመምራት ኤልያስ አስማረ ደግሞ በምስልና ድምጽ ቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን እንሰናበታችኋለን። አስተያየት እንዲሁም ደግሞ ጥያቄ ያላችሁ በፌስቡክ ገጻችን ቢያማሪክ ላይ ለጋቢና ቤ እያላችሁ አድርሱን። ስልክ ቁጥራችሁን ብትተውል ይልን መልሰን እንደውላለን። ሰላም ጤና ስጥልን። ደና አደሩ።